ተሸላሚዎቹ ድርጅቶች በኡጋንዳ ነፃ የሕግ አገልግሎት የሚሰጥ በእንግሊዝኛ ቤርፉት የተሰኘ ድርጅት፣ በኬንያ ኪታቦ የተሰኘ መማሪያ መጻሕፍትን በዝቅተኛ ዋጋ በሞባይል ለተማሪዎች እንዲዳረስ እያደረገ ያለ ድርጅትና በጋና ለገበሬዎች መረጃዎችን በሞባይልና በልዩ ልዩ ማህበራዊ መገናኛዎች የሚያሰራጭ ፋርመር ላይን የተሰኙ መንግስት ያልሆኑ ድርጅቶች ናቸው። ሽልማቱ ድርጅቶቹ በአፍሪካ የማህበራዊ ለውጥ ለማምጣት ያደረጉትን ጥረትና ያስገኙትን ውጤት እውቅና የሚሰጥ እንደሆነ ተገልጿል። በየሁለት ዓመቱ በሚሰጠው የንጉሥ ባይደወን የአፍሪካ ሽልማት ከዚህ ቀደም ተሸላሚ ከነበሩት ግለሰቦችና ድርጅቶች መካከል በኢትዮጵያ በሴቶች መብቶችና በተለይ የሴት ሕፃናትን ግርዛት በመከላከልና በማስቀረት ከፍተኛ ስራ የሰሩት ዶክተር ቦጋለች ገብሬ ይገኙበታል። ዘንድሮ ግን ለመጀመሪያ ጊዜ ሽልማቱ ለሶስት አሸናፊ ድርጅቶች እንዲከፋፈል የተደረገ ሲሆን ድርጅቶቹ በየግላቸው 7500 ዮሮ ሽልማት የተበረከተላቸው መሆኑ ታውቋል። የአሸናፊ ድርጅቶቹን ተወካዮች ስለ ድርጅቶቻቸውና ለሽልማት ስላበቃቸው ስራቸው እዚያው ከሥነ ሥርዓቱ ቦታ በመገኘት ጠይቂያቸው ነበር። ኪታቡ የተሰኘው የመማሪያ መጽሐፍትን በሞባይል ላይ በመጫን ለተማሪዎች የሚያሰራጨው ድርጅት መስራች ሚስተር ፖል ሙጋምቢ ድርጅቱ ምንና እንዴት እንደሚሰራ ሲያብራራ የምናደርገው በካሪክለሙ መሰረት ተማሪዎች ለአንደኛና ሁለተኛ ደረጃ መማሪያ የሚያስፈልጋቸውን በሞባይል በመጫን በኪራይ ወይም በሽያጭ በአነስተኛ ዋጋ ማቅረብ ነው ብሏል። የዚህ አይነቱ አሰራር በትምህርት ጥራቱ ላይ ሊያሳድር ስለሚችለው ተጽዕኖ ተጠይቆ ሲመልስም አክሰስ ትምህርት በአፍሪካ ሁለት ችግሮች አሉት፣ እጥረትና ውድነት። ሞባይል ባንክን ተክቷል። ሂሳብ ለመክፈትም ሆነ ለማስተላለፍ በቅድሚያ ገንዘብ ማስቀመጥ አያስፈልግም። ስለዚህ ኪታቡ ተማሪዎች በሞባይል በቀላሉ መጻሕፍትን የማግኘት እድል ከፍቶላቸዋል በማለት በኬንያ የሞባይል ስርጭት 84 ከመቶ የሚሆነውን ሕዝብ ያዳረሰና የመስመር ሽፋኑም 74 ከመቶ የሚሆነውን የሀገሪቱን ክፍል የሚያካትት በመሆኑ የጎላ ችግር እንደሌለ ተናግሯል። ይሁንና የመማሪያ መጽሐፍትን በሞባይል በሚያገኙና መጽሐፍትን ገዝተው በሚጠቀሙ ተማሪዎች መካከል ስላለው የትምህርት አቀባበልና የትምህርት ጥራት ጉዳይ ሚስተር ሙጋምቤ ብዙም አላለም። የጋናው ተሸላሚና የገበሬዎች መስመር ፋርም ላይን ድርጅት መስራች ሚስተር ኢማኑኤል በበኩሉ ስለ ድርጅቱ እንዲህ ሲል አብራርቷል። የገበሬው መስመር ወይንም ፋርመር ላይን ገበሬዎችን ለመርዳት የዘረጋ ነው፣ የኮምፒውተር ፕሮግራም ነው። ይህን ያደረግነውም ገበሬዎች የመረጃ እጥረት እንዳለባቸው ስለተረዳን ነው በማለት የአየር ሁኔታን፣ ዋጋዎችን፣ ጥሩ ተመክሮዎችን የመሳሰሉትን መረጃዎች በልዩ ልዩ ማህበራዊ መገናኛዎች በማስተላለፍ ገበሬው ትክክለኛና ወቅታዊ መረጃ እንዲደርሰው እናደርጋለን ብሏል። የሕግ አገልግሎት እንደዚሁ በማህበራዊ መገናኛዎችና በቀጥተኛ ግንኙነት ጭምር የሚሰጠው በኤርፉት ሎው የተሰኘው የኡጋንዳው ድርጅት መስራች አባል የሆነችው ወይዘሪት ፐኒና ሱሳን ደግሞ ድርጅቱ ሰዎች ስለ ህግ ያላቸውን እውቀትና ግንዛቤ በማስፋት የፍትህ ተጠቃሚ እንዲሆኑ ያደርጋል። የመገናኛ ቴክኖሎጂዎችን በመጠቀምም ጠቃሚ ህጎችን እናሳውቃለን፣ ሰዎችም ማውቀው መብታቸውን እንዲያስከብሩ ለማድረግ ይጠቀሙበታል ስትል የድርጅቷን አገልግሎት አብራርታለች። በፍትህ ጉዳይ ያሉት ሁለት መሠረታዊ ችግሮች ህጉን አለማወቅና በህጉ ለመጠቀም አለመቻል መሆኑን ያወሱት የዚሁ የቤርፉት ሎው ድርጅት ዳይሬክተር ሚስተር ጌራልድ አቢላ ደግሞ በፍትህ ላይ ያሉት ችግሮች ስለ ህጉ አለማወቅና በህጉ ለመጠቀም አለመቻል መሆኑን አብራርተው ለዚህም አብዛኞቹ ጠበቆች የሚገኙት በዋና ዋና ከተሞች ብቻ በመሆኑ ነው በማለት ድርጅታቸው ይህንን ክፍተት ለመሙላት ጥረት እንደሚያደርግ ገልጸዋል። የሶስቱም አሸናፊ ድርጅቶች ተወካዮች በየአገሮቻቸው አንዳንድ ችግሮች የሚያጋጥሟቸው ቢሆንም ከእንቅስቃሴዎቻቸውና ስራዎቻቸው የሚገድቧቸው ህጎች ግን እንደሌሉባቸውና በየአገሮቻቸው ያለው የኢንተርኔትና የሞባይል ስርጭትም በጥሩ ደረጃ ላይ የሚገኝ መሆኑን በሰጧቸው ቃለመጠይቆች አረጋግጠዋል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ